የአሜሪካ ድምፅ ነው። በ19 በ19በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ታህሳስ 4 2014 ዓ ም ዝግጅታችን ጀመረ። በጦርነቱ ምክንያት ደሴና ኮምቦልቻን ጨምሮ ከተለያዩ የወሎ አካባቢዎች ተፈናቅለው የነበሩ የህብረተሰብ ክፍሎች ወደ ቀያቸው መመለስ መጀመራቸውን እየተናገሩ ነው። ኑሮ ትንሽ ይመጣ በጣም ተወዶ ነው ያገኘ ነው። በጣም ምረት ጨምሮ ነው ያገኘ ነው። ነገር ግን ይህን ለማድረግ ራሱን የቻለ አንድ ኮሚቴ ተቋቁሞ ይህን እየፈታ እንዲሄድ ለማድረግ ሰፍሳ እየሰራ ያለበት ሁኔታ ነው ያለው። የደሴ ከተማ ከንቲባ አበበ ገብረ መስቀል ናቸው። በምሽቱ ዘገባለን ህወሓት ወታደራዊ ዘመቻውን እንዲያስፋፋም ሆነ አዲስ አበባ እንዲገባ ዩናይትድ ስቴትስ በምንም ሁኔታ አበረታታ አታውቅም ሲል የውጭ ጉዳይ መስሪያ ቤት አስታውቋል። ይህንንና ሌሎች ዘገባዎችን በምሽቱ ይዘንላችኋል። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። በነገራችን ላይ አድማጮች የኮሮና ቫይረስ ስርጭትን ለመከላከል እና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥን እና ለራዲዮ በቴሌቪዥን ተመልካቾቻችን ምስልና በአካል ማቅረብ ባለመቻላችን ይቅርታል እየጠየቅን ሙሉ ስርጭቶቻችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድ እና የሳተላይት አድራሻዎቻችን መከታተል የምትችሉ መሆኑን ከአክብሮት ጋር እናሳውቃለን የአፍሪካ ቀንድ አገልግሎት አሁን አድማጮች የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ ጤና ይስጥልን አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ኢትዮጵያ ውስጥ በትግራይ ኃይሎች በአማራና አፋር ክልሎች ተፈጽመዋል የተባሉ በደሎችና የመሰረተ ልማት ውድመቶች በእጅጉ አሳስበውኛል ሲል መግለጫ ወጣ። የውጭ ጉዳይ ሚኒስትሩ ቃል አቀባይ ኔድ ፕራይስ ትናንት በሰጡት መግለጫ ሁሉም ታጣቂ ወገኖች በሰላማዊ ሰዎች ላይ የሚደርሰውን ጥቃት እንዲያቆሙ ጥሪያችንን እናቀርባለን ብለዋል ባለስልጣናቱም እነዚህን መረጃዎች በመመርመር ተጠያቂ የሆኑ አካላትን ለይቶ ለማውጣት ግልጽና ሁሉን አሳታፊ የሆነ የምርመራ ሂደት እንዲጀመሩ እናሳስባለን ማለታቸውም ተመልክቷል። ቃል አቀባዩ በመግለጫቸው ዩናይትድ ስቴትስ ልክ የሰብአዊ መብት ጥቃትና ጥሰቱ እንዲያበቃ ያለምንም ቅድመ ሁኔታ ድርድር እንዲደረግ፣ ያልተገደበ የሰብአዊ እርዳታ ተደራሽነት እንዲኖርና ሁሉን አቀፍ ብሔራዊ ንግግር እንዲጀመር እንዳሳሰበች ሁሉ ግጭቱን ለማቆምም የምትሰጠው ድጋፍ የመጀመሪያው የመጨረሻውና ብቸኛው አማራጭ ዲፕሎማሲ ብቻ መሆኑን በማመን እንደሆነ በድጋሚ ታረጋግጣለች ብለዋል። ህወትሃ ወታደራዊ ዘመቻውን እንዲያስፋፋም ሆነ አዲስ አበባ እንዲገባ ዩናይትድ ስቴትስ በምንም ሁኔታ አበረታታ አታውቅም ሲል የውጭ ጉዳይ ሚኒስቴሩ መስሪያ ቤቷ አስታውቋል። የህወትሃ ቃል አቀባይ የጌታቸው ረዳ ባለፈው ሳምንት በትግራይ ቴሌቪዥን ቃለ ምልልስ ባደረጉበት ወቅት ስለሰጡት አስተያየት መስሪያ ቤቱ ተጠይቆ ለቪኦኤ በሰጠው ምላሽ ነው ይህን የገለጸው። ዝርዝሩ በምሽቱ የትንታኔ መጽሔት ይቀርባል። ህወት ታሪካዊቷ የላሊበላ ከተማን በድጋሚ ተቆጣጥሯል ሲል የአይንማኞችን በመጥቀስ ሮይተርስ ዘግቧል። የትግራይ ኃይሎቹ ከተማውን ባለፈው እሁድ የተቆጣጠሩት ያለምንም ውጊያ እንደሆነ የአይንማኞች የነገሩት መሆኑን ሮይተርስ አስታውቋል። ይሁን እንጂ በመንግስትም ሆነ በህወሓት በኩል እስካሁን ስለ ጉዳዩ የተሰጠ አስተያየት አለመኖሩን በዘገባው ተመልክቷል። ባለፈው ቅዳሜ የኢትዮጵያ መንግስት ባወጣው መግለጫ ደግሞ በምስራቅ ግንባር ስትራቴጂካዊ የሆኑትና ወራሪው በፍጻሜ ዋዜማ ላይ መሆኑን የሚያሳዩት የዞብል ሰንሰለታማ ተራሮችን ጨምሮ ከፍተኛ ወታደራዊ ጠቀሜታ ያላቸውን ከተሞችን ተቆጣጥሯል ብሏል። በተመሳሳይ ሁኔታ የወልዲያ መቀሌ ዋናውን አውራ ጎዳና በመቁረጥ ጠላት መውጫ አቶ ነፍስ ውጪ ነፍስ ግቢ ውስጥ እንዲገባ አድርጎታል ሲልም አስታውቋል። ጠላት ዋናው የቆቦ ወልዲያ መንገድ ስለተዘጋበት በድንብርብር በጋሸና ላሊበላ በኩል ለማምለጥ ከፍተኛ ትንቅንቅ ቢያደርግም በወገን ጥምር ጦር እንደ ቅጠል ከመርገፍ አልተረፈም ብሏል። መንግስት በመግለጫው የደቡብ አፍሪካው ፕሬዝደንት ስሪል ራማፎሳ ትናንት እሁድ በተደረገላቸው ምርመራ ለኮቪድ-19 ቫይረስ የተጋለጡ መሆናቸው ተነገረ። ፕሬዚደንቱ የቀድሞ የደቡብ አፍሪካ ምክትል ፕሬዝደንት ደክለርክ ቀብር ላይ በኬፕ ታውን ከተገኙ በኋላ መጠነኛ የህመም ስሜት የተሰማቸው ቢሆንም አሁን በጥሩ ሁኔታ ላይ የሚገኙ መሆኑን የደቡብ አፍሪካ መንግስት ባወጣው መግለጫ አስታውቋል። የ69 ዓመቱ ራማፎሳ በሚቀጥለው ሳምንት ለጊዜው ራሳቸውን ከአስተዳደራዊ ስራቸው አግልለው ኃላፊነታቸውን ለምክትል ፕሬዝደንት ዴቪድ ሙባዛ ያስተላለፉ መሆናቸውን አሳውቀዋል። በአሁኑ ወቅት በደቡብ አፍሪካ በከፍተኛ ሁኔታ እየተስፋፋ የሚገኘው የኦሚክሮን ቫይረስ በቀን ወደ 200 ሺህ በሚጠጉ ሰዎች ላይ እየታየ መሆኑ በዘገባው ተመልክተዋል። ይሁን እንጂ የደቡብ አፍሪካ ሳይንቲስቶች ቫይረሱ ከፍተኛ ሕመም ሲፈጥር ያልተመለከቱ መሆኑን ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ለ48 ሰዓት ጉብኝት ኢንዶኔዥያ ጃካርታ ገብተዋል። ብሊንከን በጃካርታ የተገኙት የባይደን አስተዳደር በደቡብ ምስራቅ እስያ ያላቸውን ፖሊሲና ግብን ለማሳወቅና በዩናይትድ ስቴትስና ኢንዶኔዥያ ግንኙነት ላይ ለመነጋገር መሆኑ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ አስታውቀዋል። ብሊንከን ከኢንዶኔዥያ ፕሬዚደንት ጃኮ ዊዶዶ ጋር የተገናኙ ሲሆን በሚቀጥሉት ቀናት ለተመሳሳይ ጉብኝት ወደ ማሌዥያና ታይላንድ እንደሚያመሩም ተመልክቷል። በጉብኝታቸውም በደቡብ ቻይና ነፃ እንቅስቃሴ እንዲኖር ዲሞክራሲ እንዲስፋፋ በዩናይትድ ስቴትስ እና በአገራቱ መካከል ጠንካራ ግንኙነት እንዲፈጠር የሚነጋገሩ መሆኑም በመግለጫው ተጠቅሰዋል። በዩናይትድ ስቴትስ ከኮሮና ቫይረስ በተያያዘ ሕይወታቸውን ያጡ ሰዎች ቁጥር በትናንትናው ዕለት ስምንት መቶ ሺህ መድረሱ ተገለጸ። ይህ የተገለጸው ዩናይትድ ስቴትስ በክረምቱ ወራት እየጨመረ የመጣው ተላላፊ በሽታን ለመከላከል ዝግጅት በማድረግ ላይ በምትገኝበት ወቅት መሆኑን ሮይተርስ ዘግቧል። ዩናይትድ ስቴትስ ከበለጸጉት አገሮች መካከል በኮቪድ-19 የነፍስ ወከፍ ሞት ከፍተኛውን ቁጥር በማስመዝገብ ከሁሉም የከፋው ደረጃ ላይ የምትገኝ መሆኑን በዘገባው ተመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዓለም ጤና ድርጅትና በዩናይትድ ስቴትስ ውስጥ ቀዳሚ የካንሰር ማዕከል የሆነው ሴንት ጁድ የህፃናት ምርምር ሆስፒታል በታዳጊ አገራት በካንሰር በሽታ ለሚሰቃዩ ህፃናት ነፃ የካንሰር የሕክምና አገልግሎት ለመስጠት ዝግጅት እያደረጉ ነው። ሊሳ ሽላይን ከጄኔቫ ያደረሰችንን ዘገባ ስመኝሽ የቆየ ታቀርበዋለች። በዓለም ዙሪያ በየዓመቱ አስር ሚሊየን የሚጠጉ ሰዎችን ለሞት በመዳረግ ካንሰር የዓለማችን አንደኛ ገዳይ በሽታ ነው። ከዓለም የጤና ድርጅት የተገኘው መረጃ እንደሚያመለክተውም በየዓመቱ በዓለም ዙሪያ የሚገኙ አራት መቶ ሺህ ህጻናት በካንሰር ይጠቃሉ። ከእነዚህ ውስጥ አንድ መቶ ሺህ የሚሆኑት ደግሞ ለሞት ይዳረጋሉ። ህጻናትን በይበልጥ ከሚያጠቁ የካንሰር አይነቶች የደም ካንሰር፣ የአይምሮ ካንሰር፣ የጢ ካንሰርና በሰውነት ላይ የሚወጣ አባጭን ተከትሎ የሚመጣ ካንሰር የሚጠቀሱ ሲሆን በካንሰር ከተጠቁ አስር ህጻናት ውስጥም ዘጠኙ ዝቅተኛ ወይም መካከለኛ ገቢ ባላቸው ሀገራት ውስጥ እንደሚገኙ የጤና ድርጅቱ ሪፖርት ያሳያል። በዓለም ጤና ድርጅት ተላላፊ ባልሆኑ በሽታዎች የካንሰር ክፍል ዳይሬክተር የሆኑት አንድሬ ኢልባዊ እንደሚሉት ባደጉ ሀገራት ውስጥ በካንሰር በሽታ ከሚጠቁ ህጻናት 80 ከመቶ በህይወት መቆየት የሚችሉ ሲሆን ይህ መሆን የቻለው ላለፉት አስር ዓመታት በጤናው ዘርፍ የታየው መሻሻል ባመጣው No. But that progress hasn't been achieved for children who are living in low and middle income countries. <laughs> 30 ከመቶ ብቻ ናቸው። ለዚህም ዋነኛው ምክንያት ደግሞ ለበሽታው የሚደረግ ሕክምና ባለመኖሩ ወይም ያለውን ለማግኘት አስቸጋሪ በመሆኑ ነው። ለህፃናቱ የካንሰር ህመም የሚሰጡ መድኃኒቶች ለህክምናው መሰረታዊ ጉዳዮች ናቸው። ይህን ሁኔታ ለመቀየር የዓለም ጤና ድርጅት ከዩናይትድ ስቴትሱ ሴንት ጁድ ሆስፒታል ጋር ጥምረት በመፍጠር ለህፃናት ካንሰር የሚያገለግሉ መድኃኒቶች በዓለም ዙሪያ ተደራሽ ማድረግ የሚያስችል መድረክ ፈጥረዋል። ፕሮግራሙን ለመ ጀመር ሴንት ጁድ ሆስፒታል 200 ሚሊዮን ዶላር ያወጣ ሲሆን ኢልባዊ እንደሚሉት ገንዘቡ በመጀመሪያው ሁለት ዓመታት የሙከራ ጊዜ ተሳታፊ ለሚሆኑ 12 ሀገራት ያለምንም ወጪ መድኃኒቶች እንዲያገኙ እንደሚረዳ አስታውቀዋል። እንግሊዝ ውስጥ እንደ ኤሮፓ አቆጣጠር ከ1985 ጀምሮ በ17ኛው ክፍለ ዘመን የነበረውን የባሪያ ፈንጋይ ሐውልት ነቅለው በመጎተት ከወንዝ ጨምረው የጣሉ አራት ሰዎች ዛሬ ፍርድ ቤት መቅረባቸው ተሰማ። በምዕራብ ብሪታንያ ውስጥ ተነቅሎ የተጣለው የነሐስ ሐውልት ብሪስቶል ከተማ ውስጥ የሚገኘው የኤድዋርድ ኮልስተር የተባለው የባሪያ ነጋዴ መሆኑም አጃንስ ፍራንስ ፕሬስ ዘግበዋል። ድርጊቱ የተፈጸመው እንደ ኤሮፓ አቆጣጠር ሰኔ 7 2020 ዩናይትድ ስቴትስ ውስጥ በነጭ ፖሊስ የተገደለውን ጆርጅ ፍሎይድን ግድያ በመቃወም አደባባይ በወጡ የብላክ ላይፍ ማተርስ ወይም የጥቁሮች ሕይወት ዋጋ አለው ተቃዋሚዎች መሆኑም ተመልክተዋል። ከጊዜ ወደ ጊዜ ከኮልስተር ስም ጋር የተያያዘ ንግድ ያላቸው ሰዎች ከስያሜው እየራቁና ስም እየለወጡ መምጣታቸው ተነግሯል። በወቅቱ መላ እንግሊዝን አጥለቅልቆ በነበረው የጸረ ዘረኝነት ተቃውሞ የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ተወዳጅ ጀግና መሆናቸው የሚነገርላቸውና በምክር ቤቱ ህንፃ አጠገብ የነበረው የሁለተኛ ዓለም ጦርነት መሪ ዊኒስተን ቸርችል ሐውልት ይሄ ዘረኛ በሚል ጽሑፍ ተበላሽቶ እንደነበርም በዘገባው ተመልክተዋል። የእንግሊዝ መንግስት እንዲህ አይነቱን ታሪካዊ ቅርሶችን የሚያጠለሹና የሚያበላሹ ሰዎች ላይ ጥብቅ እርምጃ እንዲወሰድ የሚያስችል ህግ እንዲወጣ የጠቅላይ ሚኒስትር ጆንሰን አስተዳደር ግፊት እያደረገ መሆኑም ተነግረዋል ኦክስፎርድ ውስጥ ታዋቂ ግለሰቦች የተሳተፉበት ተቃውሞም በ19ኛው ክፍለ ዘመን የቅኝ አገዛዝ አራማጁ የሲሲሊ ሮድ ሀውልት እንዲወገድ መጠየቁም በአጃንስ ፍራንስ ፕሬስ ዘገባ ተገልጿል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 ደረጀ ደስታን ለዜናው እናመሰግናለን። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ታህሳስ 4 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት በአትቪ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው የመጀመሪያ አብይ ዘገባችንን እንለፍ። በምሽቱ የመጀመሪያ ቅንብራችን በሰሜን ኢትዮጵያ ጦርነት በህወሓት ታጣቂዎች ቁጥጥር ስር ወደ ነበረችው እና በአሁኑ ሰዓት በኢትዮጵያ መንግስት መከላከያ ኃይል ነጻ ከወጣች በኋላ ወደ መደበኛ እንቅስቃሴዋ መመለሷ ወደ ተነገረው ደሴ ከተማ ነው የምንወስዳችሁ። ዘጋቢያችን ኬኔዲ አባተ እዚያ ይገኛል። ባልደረባችን ኬኔዲ አባተ ስልክ የደወለው ሀብታሙ ስዩም ነው። ኬኔዲ ወቅታዊውን ሁኔታ ከሚያብራራበት ይጀምራል። እንግዲህ አሁን እኔ ያለሁት እንዳልከው በደሴ ከተማ ነው። እንግዲህ ደሴ ከተማ ከመግባቴም በፊት ህወሀት ኃይሎች ተይዘው በነበሩና ጦርነት ሲካሄድባቸው በነበሩ የሰሜን ሸዋ የአማራ ክልል ማለት ነው። እንዲሁም የደቡብ ወሎ አካባቢዎች በአሁኑ ሰዓት ህወሀት በለቀቁባቸው ስፍራዎች የተለያዩ እንቅስቃሴዎች በመጀመር ላይ ነው የሚገኙት። ለሰሜን ሸዋ ለምሳሌ እንደ አጣዬ የመሳሰሉ ከዚህ በፊትም በበርካታ ግጭቶች የሚታወቅ ቦታ ነው። እንዲሁም ደግሞ እንደ ሸዋ ሮቢት ባሉ አካባቢዎች እንቅስቃሴዎች እየተጀመሩ መሆናቸውን፣ እንደዚሁም በደብረ ሲና ከተማ ደብረ ሲና እንደ እንግዲህ የትራንስፖርት የሚያካሂዱ ሰዎች የሚያርፉባት ከተማም እንደመሆኗ አሁን ወደ እንቅስቃሴዋ እየተመለሰች መሆኗን ተመልክቻለሁ። ከዛ ባለፈ እንግዲህ ትናንት ምሽት አራት ሰዓት አካባቢ ነበር እዚህ ደሴ ከተማ የገባ ነው። በደሴ ከተማም እንግዲህ የተለያዩ እንቅስቃሴዎች እየተጀመሩ ነው ያሉት። በዛሬው ዕለትም በከተማው የገበያ ቀን እንደመሆኑ በርካታ ሰዎች በከተማው ሲንቀሳቀሱ ጠዋት አካባቢ ተመልክቻለሁ። ከደሴ ከተማ ከመውጣት የበፊት ለስራ ጉዳይ ማለት ነው። እንዲሁም የሆቴል አገልግሎቶች እየተጀመሩ ነው ያሉት፣ ሙሉ በሙሉ ባይሆንም በተወሰነ መልኩ የሆቴል አገልግሎቶች ተጀምረዋል። ነገር ግን አሁንም ምንም አይነት እንቅስቃሴ ያልጀመሩ ያልተከፈቱ ሆቴሎች በጣም ብዙ አሉ። ያልተከፈቱ የግለሰብ ተቋማት በጣም ብዙ አሉ። ብዙዎች ከጦርነቱ ጋር በተያያዘ ከተማዋን ጥላዋትም ሄደው የነበረ እንደመሆኑ ብዙዎች እንቅስቃሴዎች አሁን ላይ ያልተጀመሩ ቢሆንም ነገር ግን ወደ እንቅስቃሴ እየተመለሰች መሆኗን ተመልክቻለሁ ማለት ነው። የማህበራዊ አገልግሎት የሚያደርጉት ሰጪ ተቋማትም እንግዲህ በአብዛኛው ውድመት እንደደረሰባቸው ቢሆንም፣ መብራት ለምሳሌ ከትናንት በስቲያ በደሴ ከተማ ተለቆ ነበር። የስልክ ኔትወርክ አገልግሎት አለ፣ የተወሰነ የሚቆራረጥ ቢሆንም። ነገር ግን የኢንተርኔት አገልግሎት በከተማዋ አይገኝም። ከዛ ውጭ ባለ ግን ከተማዋ ቀድሞ ድባቧ ለመመለስ ጥረት እያደረገች መሆኗን ተመልክቻለሁ አብታሙም እንግዲህ ኬኔዲ አሁን ያለህበት ስፍራ ለበርካታ ሳምንታት በርካታ ሰብአዊና የንብረት ጥፋት የተከሰተበት እንደሆነም እየተነገረ ይገኛል አንተ ባየሃቸው ስፍራዎች በአጠቃላይ ደርሰዋል የሚባሉት ሰብአዊና እንዲሁም ደግሞ የንብረት ጥፋቶች እንዴት ስንሳ አይነት መልክ አላቸው እንግዲህ ከተማውን ውጭ ውጩን ስትመለከተው ጉዳት የደረሰበት አይመስልም ነገር ግን ውስጥ ውስጡን ስትመለከት ነው በብዛት ጉዳቶችን የምታስተውለው ለምሳሌ ከሰብአዊ ጉዳት አንጻር በዛሬው ዕለት በብዛቱ ውጊያው ሲካሄድ የቆየበት በተለይም የህወሓት ኃይሎች ወደ ከተማዋ ከገቡበት ከህዳር አስር ጀምሮ በትንሹ ለአንድ ሳምንት ያክል ከፍተኛ ውጊያ ሲካሄድባት የነበረች የሀይቅ ከተማ አለች። ከደሴው በስተ ሰሜን ሰላሳ ኪሎ ሜትር አካባቢ ላይ የምትገኝ ከተማ ነች። በዚች ከተማ እንግዲህ ከፍተኛ ጉዳት መድረሱን ተመልክች አለው። በተለይ ከሰብዓዊ ጥፋት አንጻር የሞቱ ሰዎች ቤተሰቦችን ማናገር ችያለው። እንዲሁም ደግሞ የአካባቢውን ሰዎች እንደዚሁ ማናገር ችያለው ለምሳ በአንድ አካባቢ ጨረቃው መንደር ተብሎ በሚታወቅ በከተማዋ ዜሮ ሁለት እና ዜሮ አራት ቀበሌዎች ላይ የሶስት ሰዎች በአንድ ቤት ውስጥ ሞተው እዛው ግቢ ውስጥ እንደተቀበሩ ተመልክቻለሁ። የአካባቢው ሰዎች ይሄን ነግረውኛል። በሌሎችም እንደዚሁ የሞቱ ሰዎች መኖራቸውን ታዝቢያለሁ። የአካባቢው ባለስልጣናት እንደነገሩኝ እስካሁን ድረስ እንግዲህ ከተማዋ ከተለቀቀች አንድ ሳምንት አካባቢ ሊሆናት ነው። እስካሁን እያጣሩ ቢሆንም፣ እስካሁን ባላቸው ማጣራት አርባ ስምንት ሰዎች መሞታቸውን ነግረውኛል። አርባ ስምንት ንጹሀን ሰዎች ማለት ነው፣ ህይወታቸው ማለፉን ማረጋገጣቸውን ነግረውኛል። ከዛ ባለፈ በርካታ በቤትና ንብረት ላይ የደረሰ ውድመትም አለ። በተለይ የግለሰብ ቤቶች፣ የንጹሀን ቤቶች በከባድ መሳሪያ የተመቱ እዛ አካባቢ በነበረው ጦርነት ማለት ነው። በከባድ መሳሪያ ተመተው የተጎዱ ቤቶችን በብዛት ተመልክቻለሁ። እንዲሁም ደግሞ የማህበራዊ አገልግሎት ሰጪ ተቋማትን ለምሳሌ እንደ ሆስፒታል የከተማውን ሆስፒታል፣ ትምህርት ቤት፣ ቴክኒክና ሙያን ጨምሮ ከፍተኛ ጉዳት ደርሶባቸዋል። በተለይ በተለይ ውስጥ ያሉ ማቴሪያሎች፣ ቁሳቁሶች እንደ ኮምፒውተር እና ሌሎች ቁሳቁሶች የመሳሰሉ ሙሉ በሙሉ ሊባል በሚቻል ደረጃ ወድመዋል። ከዛ ባለፈ እንግዲህ የመንግስት አገልግሎት ሰጪ ተቋማትን በከፍተኛ ደረጃ መውደማቸውን ተመልክቻለሁ። ብዙዎቹ የመንግስት አገልግሎት ሰጪ ተቋማት የመረጃ የሚባል ነገር የላቸውም ማለት ይቻላል። እንግዲህ ከዚህ በኋላ ያላቸው ባካፕ ከሌለ በስተቀር ኮምፒውተር የሚባል ነገር እየቀረ ያለ አይመስልም። ብዙዎቹ ወድመው ተመልክተናል። የተረፈው መዘረፉን የአካባቢው ባለስልጣናት ነግረውናል። የተዘረፈው በአብዛኛው በህወሓት ኃይሎች ቢሆንም የአካባቢው ማህበረሰብም በከፊል እነዚህን ንብረቶች ከዝርፊያ ያለማውደም በሚል ወደ ቤቱ እንደወሰዳቸው፣ በከፊል ደግሞ ህብረተሰቡም የዘረፋቸው መኖራቸውንም ነግረውናል። እነዚህን የተዘረፉ ቁሳቁሶችን ከህብረተሰቡ የማስመለስ እንዲሁም ደግሞ በህወሓት ኃይሎች እንዳይዘረፉ ብለው በየቤታቸው የወሰዱ ሰዎችን እንዲመልሱ የማድረግ ስራ እየተሰራ መሆኑን ነግረውኛል ማለት ነው። እንግዲህ የህወሓት ኃይሎች እንደሚታወቀው ከዚህ ቀደም የእንደዚህ አይነት ጥፋቶችን እንደማይፈጽሙ በተደጋጋሚ ሲገልጹ፣ የእንደዚህ አይነት ክሶችን ሲያስተባብሉ ከርመዋል። ነገር ግን የአካባቢው ሰዎች እንደነገሩን እንግዲህ የዘረፋ እንዲሁም ደግሞ የውድመት ተግባራት በህወሓት ኃይሎች እንደተፈጸሙ ነግረውናል ማለት ነው ሀብታሙ አሁን ካለህበት ስፍራ ወይም ከደሴ ከተማ ብዙም ሳይርቅ ጦርነት እንደቀጠለና አሁንም ግጭት እንዳለ እየተሰማ ይገኛል ከዚህ ጋር በተያያዘ ያሉ መረጃዎችስ ምን ያክል ታማኝ ናቸው አሁ፣ ሀብታሙ እኔም እነዚህን መረጃዎች ለማጣራት የተለያዩ ሙከራዎችን ሳደርግ ነበር። በተለይ ጦርነቱ እየተካሄደባቸው እንደሆነ በሚነገሩ አንዳንድ አካባቢዎች በተለይም እንግዲህ ከፍተኛ ውጊያ ከሲካሄድበት የነበረው የጋሽና አካባቢ በህዋት ኃይሎች በድጋሚ በቁጥጥር ስር ውሏል የሚሉ መረጃዎች ሲወጡ ነበር የቆዩት። ነገር ግን እዛ አካባቢ ካሉ የመከላከያ ኃይሎች እንዲሁም ደግሞ የተለያዩ ግለሰቦች ለማጣራት ሙከራ አድርገ ያለው በዛሬው እለትም በጋሽን አካባቢ የተወሰነ የህወሀት ኃይሎች ሊገቡ ሙከራ አድርገው እንደነበር እና በተለይ በዛሬው እለት አመሻሽ ላይ ያገኘሁት መረጃ የህወሀት ኃይሎችን ከዛ አካባቢ የመከላከያው ሰራዊት እና ሌሎች የአማራ ክልል ኃይሎች ልዩ ኃይሉንና ሚሊሻውን ጨምሮ ከአካባቢው እንዳራቋቸው መረጃ ደርሶኛል ማለት ነው። ነገር ግን በአካባቢው አሁንም ውጊያዎች እየተካሄዱ እንዳሉ ነው የሚወጡ መረጃዎች የሚያመለክቱት። ነገር ግን ከመንግስት በኩል ይፋዊ መረጃ እስካሁን ድረስ ማግኘት አልቻልኩም። ሀብታሙ፣ ምናልባት ተጨማሪ መረጃ ስናገኝ የምናደርስ ይሆናል ማለት ነው። ለአድማጭ ተመልካቾቻችን እጅግ በጣም አመሰግናለሁ። ኬኔዲ አባተ የአሜሪካ ድምጽ ዘጋቢ ከደሴ ከተማ፣ በሰሜን ኢትዮጵያ ስለቀጠለው ጦርነት እንዲሁም ስላሉ ሁኔታዎች የሚመለከቱ መረጃዎችን ስላደረስክን በእጅጉ እናመሰግናለን። መልካም ምሽት ይሁንልህ። እጅግ በጣም አመሰግናለሁ። እሺ አመሰግናለሁ ሀብታሙ። እኔም እንግዲህ የተለያዩ መረጃዎችን በምስልም ያስቀርናቸውን ጨምሮ በተከታታይ እንግዲህ ለተመልካቾቻችን የምናደርስ ይሆናል። ኬኔዲን እናመሰግናለን ሰሞኑን በምስል ጭምር የታገዘ ዘገባ ከስፍራው ያደርሰናል። አሁን ከዚሁ ጋር ወደ ተያያዘ ሌላ ዘገባ ነው የምንወስዳችሁ። በጦርነቱ ምክንያት ደሴና ኮምቦልቻን ጨምሮ የተለያዩ የወሎ አካባቢዎች ተፈናቅለው የነበሩ የኅብረተሰብ ክፍሎች ወደ ቀያቸው መመለስ መጀመራቸውን እየተናገሩ ነው። ከህወሓት ኃይሎች ነፃ እንደሆኑ በተነገረላቸው ከተሞች ግን ከፍተኛ የኑሮ ውድነት በመከሰቱ መንግስትና ግብረሰናይ ድርጅቶች በዕለት ምግብ አቅርቦት እገዛ እንዲያደርጉላቸው ነዋሪዎቹ ጠይቀዋል። የደሴ ከተማ አስተዳደር መንግስታዊ አገልግሎቶችን ከነገ ወዲያ ጀምሮ ለማስቀጠል እንቅስቃሴ እያደረግኩ ነው ብሏል። መስፍን አራጌ ዝርዝር አለው። ላለፉት አርባ ቀናት በአስቸጋሪ ሁኔታ ቤተሰባቸውን ይዘው ወደ አዲስ አበባ ተሰደው እንደነበር የሚናገሩ አንድ አስተያየት ሰጪ ትናንት ወደ ደሴ ከተማ ሲመለሱ አሳዛኝ ነገር አጋጥሞኛል ይላሉ። ስማቸውን ከመናገር የተቆጠቡት አስተያየት ሰጪ ለወትሮው የንግድ ማዕከል የነበሩት ደሴ እና ኮምቦልቻ ከተሞች ጥያቸው እንደወጣሁት አላገኘኋቸውም ብለዋል። ብዙ ነገሮች አሳዛኝ ናቸው። ጭር ያለ ከተማ፣ የተመሰቃቀለ ከተማ፣ በመንገድ ላይ የምታገኛቸው ቤተሰቦቻችን፣ ጓደኞቻችን እና የሚያሳተፊታቸው የጠቆሩ እና በጣም ሞራላቸው የተጎዱ ሰዎችን ነው። አሁን ደሴም ኮምቦልቻ ማስተዋል ተምች በተለይም የበርካታ ኢንዱስትሪዎችና የደረቅ ወደብ መገኛ የሆነች ኮምቦልቻ ከተማ ጉዳት የከፋ መሆኑን ጠቁመዋል። ኮምቦልቻ ላይ የደረሰ ውድመት መቼ ተመልሶ ኮምቦልቻ እንደ ኮምቦልቻ ለሀገር ጥቅም የምትሰጥ ከተማ ትሆናለች ብለህ ስታስብ የምትገልጸው አይደለም። ማሰብሩ ራሱ ይከብዳል። ኮምቦልቻ ተዝቆ የማያልቅ ሀብት ያላት ወርቅ ከተማ ነበረች። ወርቁን ወስደዋል መጥተው። ስለዚህ አሁንም ደግሞ በእጃችን ነው። ወደዛ ለመመለስ የሁሉም ርብርብ ያስፈልጋል ባይ ነኝ። የህዋት ኃይሎች ወደ ደሴ ዘልቀው ከገቡበት ጥቅም ከጥቅምት 22 2014 ዓ ም ጀምሮ ደሴ ውስጥ መቆይታቸውን የሚናገሩትና የስማቸውን መጠቀስ ለጊዜው ያልተስማሙ ሌላው አስተያየት ሰጪ ኃይሎቹ በቆዩባቸው ሰላሳ ስምንት ቀናት ውስጥ ህይወት ለከተማዋ ነዋሪዎች ፈታኝ እንደነበር ይናገራሉ። ያ ማለት ሙሉ ለሙሉ የኢኮኖሚ እንቅስቃሴ ስለሞተ አብዛኛው መንግስት ሳይሆን የግል አገልግሎት ሰጪ ተቋማት ከጥቅሞች የሆኑበት እንቅስቃሴ ነው ታዘብ የነበረው። የምግብ ሸቀጦችን ብናይ እያንዳንዱ የምግብ ሸቀጥ ከነበረበት መቶ ፐርሰንት እጥፍ ጨምሮ የነበረበት ሂደት ነበር። ለምሳሌ አስራ ሁለት ብር ይሸጥ የነበረ እንጀራ እስከ ሀያ አምስት ብር የተሸጠበት ውሃ አንድ ጀሪካን እስከ አምሳ ብር መክፈል የማይችል ሰው በጣም ብዙ ኪሎሜትሮች የሚተጓዘ በብሩ ውሃ ሲያመላልስ የነበረበት ስኳር እስከ ሁለት መቶ ብር ይሸጥ የነበረበት ሂደት አለ። ችግሩ በደሴና በኮምቦልቻ ከተሞች ብቻ የሚወሰን አይደለም የሚሉትና ከአዲስ አበባ ወደ ደሴ መምጣታቸውን የሚናገሩት አስተያየት ሰጪ ከሰሜን ሸዋ ደብረ ሲና ጀምሮ የህወት ኃይሎች ገብተውባቸው በነበሩባቸው ከተሞች ውስጥ የደረሰው ውድመት አሳዛኝ መሆኑን ጠቅሰዋል። እንደውም ትናንት መንገድ ላይ ስመጣ ያጋጠመኝ ረጃጅም ሰልፎች አይነበር ሸዋሮቢት ላይ ረጃጅም ሁለቱም ሰልፎች ቢጫ ጀሪካን ዘይት ጊዜ አሊያም እርዳታ ይሆናል አልጠየቁም ልክ አሁንም በየቦታው እንደዚህ አይነት ረጃጅም ሰልፎችን ታያለ ለምሳሌ ከደብረ ሲና ጀምሮ ወራ ተፈጽሞባቸዋል ሸዋሮቢ አጣዬ አጣዬ ከዚህ በፊትም በተለያየ በነበረው ግጭት የወጥ ዘመቻ ገዛት አሁን ሙሉ ሙሉ ወድማለች ሶስት አራት ንግድ ቤቶች ተከፍቶ ታያለ ከተማው ጭር ያለ ነው የባጃጅ እንቅስቃሴ የለም ሸዋሮቢት ላይ ትንሽ እንቅስቃሴ ታያለ ባንኮች ውጭ በራቸው ስታይ ሁሉም የተሰባበሩ ናቸው ደሴ ከተማ ከህዋት ኃይሎች ነጻ መሆኗን ተከትሎ መንግስታዊ መዋቅሩ ወደ አካባቢው የዘለቀ ሲሆን ለአሜሪካ የአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡት የከተማዋ ከንቲባ አበበ ገብረመስቀል መስቀል የከተማዋ ህዝብ መገልገያ የሆኑ ተቋማት ላይ ውድመት በማድረስ የህዝቡን ስነ ልቦና ጎድተዋል ያሏቸውን የህዋት ኃይሎች አውግዘዋል። ከተማችንን አንድ ወር ከአምስት ቀን ቆጣጥሮ ቆይቷል። ይህ የወራሪ ኃይል ከተማችንን ሲቆጣጠር ሌሎች አካባቢዎች እንዳደረገው ከፍተኛ ሁኔታ የንብረት ውድመት አድርሷል። ዘረፍ አድርጓል። በጣም በሚገርም ሁኔታ፣ በማይጠበቅ ሁኔታ በጣም በርካታ ተቋማት ከጥቅም ውጭ ነዋል። ምንም አገልግሎት መስጠት የሚችሉበት ሁኔታ አይደለም ያለው ሆስፒታልን ጨምሮ ዩኒቨርሲቲን ጨምሮ ሌሎች ፌዴራል ተቋማትን ጨምሮ ወደ ደሴ ከዘለቁ በኋላ የኑሮ ውድነቱ አሳሳቢ ደረጃ እንደደረሰ ማየታቸውን የሚናገሩት አስተያየት ሰጪ በተለይ የገንዘብ አቅርቦት አለመኖሩ ሁኔታዎችን እንዳባባሳቸው ሳይገልጹ አላለፉም። ሰዎች በመጀመሪያ እጃቸው ላይ ገንዘብ የለም። አሁን ከመጣሁ በኋላ ያየሁት የማገኛቸው ሁሉም ሰዎች እጃቸው ላይ ገንዘብ የለም። እጅ ላይ ገንዘብ ከሌለ ደግሞ መግዛት አትችልም። በእርግጥ በዚህ ሁለት ቀን የኑሮ ውድነቱ መሻሻል ምልክቶችን አሳይቷል። አሁን ግን ፊት ለፊት የምታየው ምንም አይነት ሸቀጥም ሆነ የተለያዩ ግብርና ምርቶች ወደ ገበያ ላይ ሲወጡ አታይም ሱቆች ተከፍቶ አታይም። ብዙ ምግብ ቤቶች በስፋት ተከፍቶ አታይም። አፋጣኝ የሆነ የኢኮኖሚ ድጋፍ ያስፈልገዋል ማህበረሰቡ። ለምሳሌ ዘይት የለም፣ ስኳር የለም፣ ነዳጅ የለም። ቁጡ ቤቶች ገና መከፈት አልጀመሩም። ዙሪያውን የምታያቸው የመንግስት ተቋማት ተዘርፈዋል፣ ሆቴሎች ተዘርፈዋል። እነሱ ታሽገቡ ታጥረው ነው የምታየው። ያመኖ የህወሓት ኃይሎች ከተማዋን መልቀቃቸውን ተከትሎ የነዋሪዎቿ መመለስ መጀመር ለደሴ ነዋሪዎች እንደ አዲስ መነቃቃት እየፈጠረላቸው ነው ተብለዋል። አሁን በዚህ ሶስት ቀን ውስጥ የንግድ እንቀስ በተለይ በዚህ ባራዳና በደንብ ሸርፍ ስራ ብለን በምንጠራቸው አካባቢዎች ላይ እስከ ዛሬ ከነበረው የተሻለ እንቅስቃሴ እያየ ነው። በተለይ የከተማው አስተዳደር ወደ ደሴ ከተማ ከመጣ ጀምሮ ሱቆች እንዲከፈቱ እና እነዚህ የአገልግሎት ሰጭ ተቋማት ስራ እንዲጀምሩ ጥሪ አስተላልፏል። ቢሆንም ግን በሚፈለገው ደረጃ የንግድ ሱቆችም አገልግሎት እየሰጡ አይደለም። ያም የሆነበት ምክንያት ምንድን ነው? አንድም ተዘርፈዋል፣ ሁለተኛም ደግሞ በሱቆች ውስጥ ምንም አይነት የሸቀጥ እንቅስቃሴ የለም። ቢኖርም ደግሞ ዋጋቸውም በደ የጨመረበት ሂደት ነው ያለው። ለለት ምግብ የሚያገለግሉ ሸቀጦችን ለሽያጭ በመንገድ ዳር ይዘው መቀመጥ የጀመሩ መኖራቸውም ተጠቅሷል። ከስፍራው የደረሰን መረጃ እንደሚያመለክተው ግን አዲስ አበባ ላይ እስከ 265 ብር የሚገዛው አንድ ኪሎ በርበሬ ደሴ ላይ እስከ አንድ ሺ ብር፣ አዲስ አበባ ላይ እስከ አምስት ሺ ብር የሚሸጠው ጤፍ ደሴ ላይ እስከ ሰባት ሺ ብር ለገበያ እየቀረበ ነው። አስተያየት ሰጪዎቹ መንግስት፣ ግብረሰናይ ድርጅቶች፣ አለም አቀፉ ማህበረሰብና የአካባቢው ተወላጆች ከተሞቹን መልሰው በማቋቋምም ሆነ የዕለት ደራሽ ምግቦችን ለተጎዱ በማድረስ አስተዋጽኦ እንዲያደርጉ ጠይቀዋል። ከተማዋ ከንቲባ አበበ ገብረ መስቀል በከተማዋ የተከሰተውን የኑሮ ውድነት መከላከል እንዲቻል ኮሚቴ መዋቀሩን ጠቁመው አሁንም ተፈናቅለው በተለያዩ አካባቢዎች የሚገኙ አካባቢ ነዋሪዎችን ለመመለስ እንደሚሰራ ገልጸዋል። ኑሮ ትንሽ መታ በጣም ተወዶ ነው ያገኘ ነው በጣም ረት ጨምሮ ነው ያገኘ ነው። ነገር ግን ይህን ለማድረግ ራሱን ይቻላል። አንድ ኮሚቴ ተቋቁሞ ይህን እየፈታ እንዲሄድ ለማድረግ ሰፊ ስራ እየሰራ ነው ያለበት ሁኔታ ነው ያለው። እንግዲህ ከተማችን ከአሁን በፊት ተፈናቃዮችን ስታስተናግድ የቆየች ከተማ ናት። ነገር ግን ከወሯ በኋላ በጣም በርካታ ህዝብ ከተለያዩ አካባቢዎች ተፈናቅ ሰሎም ያለው በአዲስ አበባ አካባቢ በተበታተነ መንገድ ደብረ ብርሃን በካምፕም በተበታተነ መንገድ በመካነ ሰላም ግንባርና በባህር ዳርም በሌሎችም አካባቢዎች ህዝባችን በተለያየ መንገድ ተፈናቅሎ ይገኛል። ይህን ህዝብ እንግዲህ እስካሁን ባለበት አካባቢ ላይ መጠነኛ ድጋፎች ሲደረግለት ቆይቷል። አሁን ደግሞ ወደ አካባቢያቸው እንዲመለሱ የተለያዩ አካላት ጋር በመነጋገር የነጻ ትራንስፖርትን ጭምር አጊተን በተለይ ከደብረ ብርሃን ከአዲስ አበባ እንዲንቀሳቀሱ እያደረግ ና አሁን እየመጡ ያሉ ህዝቦች አሉ። እነዚህ ህዝቦች ንብረቶቻቸውን አጥተው ነው የሄዱት። እዛም ሲደገፉ ነው የቆዩት ና በአንድ በኩል ወሎ ባርሃ እያደረገ ያለው አስተዋጽኦ በጣም ከፍተኛ ነው። ራሱን የቻለ አንድ ኮሚቴ አለ። ይህ ኮሚቴ እያስተባበረ በርካታ ወገኖቻችን ድጋፍ እንዲደረግላቸው መከላከያ ስራዊት ድጋፍ እንዲደረግለት እያደረገ ነው። ይሄ ኮሚቴ አሁንም በትኩረት አድርጎ እነዚህም ሀይሎች እነዚህም ተፈናቃዮች ድጋፍ እንዲያደርግ ነው ቀደማና አስተላልፎ ከዚህ ውጭ ግን የኢትዮጵያ ህዝብ ሲያደርግ የነበረውን ድጋፍ አሁንም መቀጠል አለበት የሚል ነገር ነው ያለ። አለም አቀፍ ተቋማት ቢሆን የነበረውን ትን የበለጠ አጠናክረው ድጋፍ እንዲያደርጉ ነው አደራ የምንለው። ግለሰቦች፣ ባለሀብቶች፣ የመንግስት ተቋማት፣ የሚመለከታቸው የተለያዩ ድርጅቶችም እንደዚሁ ይህን ማህበረሰብ ማህበረሰብ በመደገፍ የበኩላቸውን ጥረት እንዲያደርጉ ጥሪ ማስተላለፍ ሰል ልንፈልገው መንግስታዊ አገልግሎቶች ከመጪው ረቡዕ ጀምሮ መደበኛ አገልግሎታቸውን እንዲጀምሩ አቅጣጫ መቀመጡን ከንቲባው አክለው አብራርተዋል። አመራራችን መከላከያ ስራዊትና እና ከልዩ ኃይል ጋር ተከትሎ ነው የገባው ይህን አመራር እንግዲህ ወደ ስራ የማስተማራት እና ወደ ነበረው ኖርማላይዜሽን ለመቀየር ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። መንግስት ስራተኛውም ወደ ተቋሙ እንዲገባ ከማድረግ አኳያ ጥሪ አስተላልፈናል። ልዩ ልዩ ተቋማት ወደ ስራ እንዲገቡ ለማድረግ ሰፊ ዝግጅት አድርገናል። የመንግስት ተቋማት ስራቸውን እንዲጀምሩ ሙሉ በሙሉ ጥረት እያደረግን ነው። በተለይ ከሮብ ጀምሮ የመንግስት ተቋማት አገልግሎት መስጠት እንዲጀምሩ አቅጣጫ ተቀምጦ እየተሰራ ያለበት ሁኔታ ነው ያለው። ከኑሮ ውድነቱ ባሻገር ነዋሪው የጸጥታ ስጋት እንዳይኖርበትም አስፈላጊው ቅድመ ዝግጅት መደረጉን ከንቲባው ጠቅሰዋል። የጸጥታ ስራችንን ከማጠናከር አኳያ የፖሊስ ተቋሙ የፌዴራል ፖሊስ ያናጠ ነው፣ ሌሎች ሚሊሻና መከላከያ ስራዊት በጋራ ተቀናጅተው እንዲሰሩ እያደረግን ነው። በተለይ እነዚህ ከተማ ላይ ጸጥታን የሚያስከብሩ ኃይሎች በራሳቸው ፕላን እየተንቀሳቀሱ ነው ያለው። ይሄ ሲሆን ግን ስን እድል በመጠቀም ለመድረስ የሚጥሩ ኃይሎች አጊተናል መያዝንም ነው ከሌላ አካባቢ የመጡ ዘራፊ ቡኖች እናግተናል። ይሄ እንዳይደገም የፀጥታ መዋቅሩ ስሬስል ወደ ተግባር እንዲገባ በተለይ የፖሊስ መዋቅር ያለምንም አቅማማት ወደ ስራ መግባት እንዳለበት አቅጣጫ ተቀምጧል። አድማተናል እንደዚ ይሁን እንጂ አስተያየታቸውን የሰጡት ግለሰቦች ጦርነቱ ካስከተለው ኢኮኖሚያዊና ማህበራዊ መስቀልቅል በተጨማሪ በህዝቡ ዘንድ የሚስተዋለውን የስነ ልቦና ውጥረት ለማርገብ መሰራት አለበት ባይ ናቸው። አቅርቦቶች የዘይት የስኳር የቡና የነዳጅ አቅርቦቶች ማህበረሰቡ ሊያገኝ ይገባል። በትራንስፖርት አገልግሎት መጀመር አለበት። የደረሰበትን የስነ ልቦና ስብራት በተለያየ ኪነ ጥበብ ስራዎች የኪነ ጥበብ ባለሙያዎች ወደ ህብረተሰቡ እየመጡ ማነቃቃት መቻል አለባቸው። በጣም በርካታው ሰው የገንዘብ እጥረት የተከሰተው ባንክ አገልግሎት ስላልጀመረ ነው። በዚህ በፍጥነት መንግስት የባንክ አገልግሎት ማስጀመር አለበት። መንግስት በተደጋጋሚ የህዋት ኃይሎች ገብተውባቸው በነበሩ የአማራና የአፋር ክልሎች ለደረሰው የሰብአዊ መብት ጥሰትና የንብረት ውድመት የህዋት ኃይሎችን ተጠያቂ ያደርጋል። ከቅርብ ወራት በፊት በደረሱ የህይወት መጥፋትና የንብረት ውድመት የህዋት ኃይሎች እጃቸው እንደሌለበት ሲያስተባብሉ የቆዩ ሲሆን ከ ከቅርብ ጊዜያት ወዲህ ግን በጉዳዩ ላይ አስተያየት ከመስጠት ተቆጥበዋል። አሜሪካ ድምጽ ሬዲዮ መስፍን አራጊ፣ ዘጋቢዎቻችንን እናመሰግናለን። አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባ እንወስዳችኋለን። ህወት ወታደራዊ ዘመቻውን እንዲያስፋፋም ሆነ አዲስ አበባ እንዲገባ ዩናይትድ ስቴትስ በምንም ሁኔታ አበረታታ አታውቅም ሲል የውጭ ጉዳይ መስሪያ ቤቷ አስታውቋል። የህወት ቃል አቀባይ ጌታቸው ረዳ ባለፈው ሳምንት በትግራይ ቴሌቪዥን ቃለ ምልልስ ባደረጉበት ወቅት ስለሰጡት አስተያየት መስሪያ ቤቱ ተጠይቆ ለቪኦኤ በሰጠው ምላሽ ነው ይህንን የገለጸው። በሌላ በኩል የውጭ ጉዳይ መስሪያ ቤቱ ትላንት ባወጣው መግለጫ እጅግ ብርቱ ያላቸው አማራ እና አፋር ክልሎች ውስጥ እንደተፈጸሙ የተነገረ የመብቶች ጥሰቶች የጭካኔን አድራጎቶችና የውድመት ውንጀላዎች ግልጽ ምርመራ እንዲካሄድባቸው አሳስቧል ሰለሞን አባተ ዝርዝሩን ይዟል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ባወጣውና ቃል አቀባዩ ኔድ ፕራይስ በመስሪያ ቤቱ ዌብሳይት ላይ ባሰፈሩት መግለጫ ኢትዮጵያ፣ አማራና አፋር ክልሎች ውስጥ እጅግ የበረቱ የሰብአዊ መብቶች ጥሰቶች የጭካኔ አድራጎቶች መፈጸማቸውን፣ የሲቪል መሰረተ ልማት ውድመቶች መድረሳቸውን የሚናገሩ ያልተረጋገጡ ውንጀላዎችን ዩናይትድ ስቴትስ ከብርቱ ስጋት ጋር ተመልክታለች ብለዋል። በሲቪሎች ላይ የሚፈጸሙ የሁከት አድራጎቶችን ሁሉም የታጠቁ ወገኖች እንዲያወግዙ እናሳስባለን ይላል መግለጫውም። አክሎም ተፈጸሙ የተባሉ አድራጎቶችን የሚመለከቱትን ሪፖርቶች ትክክለኛነት ባለስልጣናቱ እንዲያጣሩና ሁሉን አቀፍና ግልጽ በሆነ ሂደት ፈጻሚ ወገኖች በተጠያቂነት እንዲያዙ ዩናይትድ ስቴትስ እንደምታሳስብም ይናገራል። ለግጭትና ለጸብ ሁኔታዎች ዲፕሎማሲ የመጀመሪያውም የመጨረሻውም ብቸኛውም መንገድ መሆኑን ዩናይትድ ስቴትስ በድጋሚ እንደምታረጋግጥ የሚጠቁመው ይህ የመስሪያ ቤቱ የትናንት መግለጫ በተመሳሳይ ሁኔታም የመብቶች ጥሰቶችና ሁከት እንዲቆሙ ድርድሮች ያለቅድመ ሁኔታ እንዲጀመሩ ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር ሁሉን አቃፊ ብሔራዊ ንግግር እንዲጀመር አሁንም ጥሪ እናሰማለን ብሏል ይህ በእንዲህ እንዳለ የህወሀት ቃል አቀባይ ጌታቸው ረዳ ሰሞኑን ከትግራይ ቴሌቪዥን ጋር ቃለምልልስ ባካሄዱበት ወቅት የአሜሪካን አቋም ወይም አካሄድ አስመልክተው ተናግረው ነበር እነ አሜሪካ አቋም ምታይ መሆኑ ክትሩደው በጣም ከብድ अमेर का የአሜሪካን አቋም ለመረዳት በጣም ከባድ ነው። አንዳንዴ በሁለታችንም ላይ ማዕቀብ እንደሚጥሉ እያስፈራሩ ሰላም እንድናወርድ ያስገድዱናል። መልሰው ደግሞ ህወሓት አዲስ አበባ ከገባ ደም መፋሰስ ይኖራል ይላሉ። በተመሳሳይ ጊዜ ደግሞ አዲስ አበባ የምትገቡ ከሆነ ሊፈጠር የሚችለውን ረብሻ ለማስቀረት እንዲቻል ሌሎች ፓርቲዎችንም ጠርታችሁ አንድ ሆኑ ይሉናል። አሜሪካውያኑ ህወሓት አዲስ አበባ ቢገባ እንደ ድሮ ግትር ይሆናል የሚል ፍራቻም አላቸው። ይሁን እንጂ አሜሪካ ውስጥ ያለው አስተሳሰብ ወጥ አለመሆኑን ማወቅ ደግሞ ጥሩ ነው። በዚህ በአቶ ጌታቸው ረዳ አስተያየት ላይ ማብራሪያ እንዲሰጠን ለዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ላቀረብነው ጥያቄ መሥሪያ ቤቱ በሰጠው ምላሽ እንዲህ ብሏል። ህወሓት ወታደራዊ ዘመቻው እንዲያስፋፋም ሆነ አዲስ አበባ እንዲገባ ዩናይትድ ስቴትስ በምንም ሁኔታ አበረታታ አታውቅም። እኛ ለሁሉም ወገኖች በአደባባይም በግልም የዩናይትድ ስቴትስ አቋም ኢትዮጵያ ውስጥ ላለው ግጭት ወታደራዊ መፍትሄ እንደሌለ መሆኑን በተደጋጋሚ ግልጽ አድርገናል። የእኛ ፍላጎት ሕዋት ለቆ እንዲወጣና ትግራይ ላይ ያለው የሰብአዊ እርዳታ አቅርቦት የከበባ እግድ ሊባል የሚችል ሁኔታ አብቅቶ ማየት መሆኑን ልዩ ልኡኩ ፌልትማን ህዳር 14 አስታውቀዋል። የእኛ ግብ ጸቡ እንዲያቆም፣ የመብቶች ጥሰትና ሁከት እንዲያበቃ፣ ድርድሮች ያለ ቅድመ ሁኔታ እንዲጀመሩ፣ ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖርና ያንን ለማድረግ የሚያስችሉ ሁኔታዎች እንዲመቻቹ ሁሉን አቃፊ ብሔራዊ ንግግር እንዲጀመር የመጀመሪያውም የመጨረሻውም ብቸኛውም መንገድ ዲፕሎማሲ እንዲሆን መደገፍ ነው። ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሁማን ራይትስ ዋች ሰሞኑን ባወጣው ሪፖርት የህወሀት ታጣቂዎች ጭናና ቆቦ ውስጥ ከአርባ በላይ ሲቪሎችን በመደዳ እንደገደሉ አሳውቆ ነበር። ታጣቂዎቹ በሲቪሎችና በሲቪል ተቋማት ላይ ጥቃት እንደማይፈጽሙ የህወሀት መሪዎች ቀደም ሲል ቢናገሩም ቪኦኤ ያነጋገራቸው የተለያዩ የአማራና የአፋር ክልሎች አካባቢዎች ነዋሪዎች እና የመንግስቱ ባለስልጣናት በሲቪሎችና በሲቪል ተቋማት ላይ በህወሀት ታጣቂዎች ተፈጽመዋል የሚባሉ ጥቃቶችና ውድመት እጅግ በርካታ መሆናቸውን ይናገራሉ። ዘጋቢዎቻችንን እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባችን እንወስዳችሁ። የተራራ ኔትወርክ የኢንተርኔት ላይ ሚዲያ አዘጋጅ ታምራት ነገራ በአዲስ አበባ ፖሊስ ከታሰረ አራት ቀናት ቢያልፍም የታሰረበትን ቦታ ፖሊስ ሊነግረን ፈቃደኛ አልሆነም ሲሉ ባለቤቱ አመለከቱ። ባለቤቱ ወይዘሮ ሰላም በላይ ለቪኦኤ ምክንያቱን ከምርመራ በኋላ እንነግራችኋለን ብለው አርብ ወደ ሶስተኛ ፖሊስ ጣቢያ ቢወስዱትም የት እንደደረሰ የት እንደታሰረም ማንም አልነገረንም ብለዋል። በዚህ ዙሪያ ከአዲስ አበባ ፖሊስ ኮሚሽን ለማጣራት ያደረግነው ጥረት ባይሳካም የፌዴራል ፖሊስ ኮሚሽን ግን በወንጀል ድርጊት ተጠርጥሮ እንጂ በሙያው ምክንያት የታሰረ አንድም ጋዜጠኛ የለም ሲል አስታውቋል። ናኮር መልካ ዝርዝራለው። ተራራ ኔትወርክ የተባለው ማህበራዊ ሚዲያ መድረክ መስራችና ዋና አዘጋጅ እንዲሁም የቀድሞ አዲስ ነገር ባልደረባ ጋዜጠኛ ታምራት ነገራ በአዲስ አበባ ፖሊስ ተይዘው ከታሰሩ አራት ቀናት ማለፋቸውን ባለቤታቸው ወይዘሮ ሰላም በላይ ለቤ ተናግረዋል። ወይዘሮ ሰላም ባለቤታቸው የት እንደታሰሩና በምን ምክንያት እንደታሰሩ ለማወቅ አለመቻላቸውን ገልጸዋል። መጀመሪያ ከዚህ ከቤት ይዘዎች ሲወጡ በትክክል ስንጠይቃቸው የነበሩትን መርማሪዎቹንም ፖሊስ የደንብ ልብስ የለበሱትንም የፌደራል ፖሊስ የት ነው የምትሆኑት ብለን ደጋግመን ጠይቀናቸዋል። ምክንያቱንም ለምን እንደሆነ የሚወስዱት ምክንያቱንም ስንጠይቃቸው ምክንያቱም ከምርመራ በኋላ ነው የምንነግራችሁ የምታገኙን ግን ሶስተኛ ፖሊስ ጣቢያ ነን እዛነን ያለ ነው። ብትመጡም መጠየቅ አትችሉም እሑድ ነው እስረኛ መጠየቅ የሚቻለው እሑድና ማክሰኞ ነው እያሉን ስለነበረ አለ ያሉበት ቦታ ሁሉ ፈልገን ስላጣ ነው ትናንት እሑድን ደግሞ ሄደን እስረኛ መጠየቅ ያቀና ስላሉ ማለት እስረኛ በሚጠየቅበትም ጠየቅን፣ መዝገብ ላይ የለም አሉን። እንደገና ምንድን ነው ስንቅም ምግብ ነገር መስጠት አልቻልንም፣ ልብስም መስጠት አልቻልንም። የሚወስደው መድኃኒት ሰሩት ነበረ እሱ ሊስከታልቻለን ሰኞ እንደገና ጠይቋሉ። ዛሬም ተነስተን ሄደን እንደገና እዛ ሶስተኛ የለም እኛ ጋ ነው የሚሉ ለማንሽ ያስረከባችሁትን ሰው ሀላፊውን ስለ ንገሩንና ሄደን ያለበትን ጠይቃሉ። አይነግርህም። እሱንም እሺ እዚህም ከሆነ ማን ጋ ነው ማን ነው የሚመለከተው ሰው? ማንም አይነግርህም ይስቃሉ። አንዳንዶቹ በእውነት በጣም ነው ሲገርመኝ የነበረው። መንግስት ባለቤታቸውን የት እንደወሰዳቸው እንዲያሳውቃቸውም ጠይቀዋል። ወይዘሮ ሰላም እንግዲህ ለሰብአዊ መብት ኮሚሽንም እኛ ጉዳዩን አመልክተናል አውቀው እየተከታተሉት እንደሆነ በደንብ አውቃለሁን እሱ የት እንደሆነ አጣተንን እነግራቸዋለን ነው እያሉን ያለው ማወቅ አሁን የምንፈልገው እንደቤተሰብ እንደ አንድ ኢትዮጵያዊ እንግዲህ በምን እኮ ሰው ታሰረ መንግስት ለጥያቄ ፈለገው አትደመ ግን ግድቅ አድርጎ የመንግስት የደንብ ልብስ የለበሱ ሰዎች አክብረሽ የሚሄድ ሲሉ መታወቂያ ተቀብለው ያለ ንብረት መግብ ይዘው ሲሄዱ፣ የህግ ባለሙያዎች ናቸው፣ የህግ ሰዎች ናቸው። ስለዚህ አክብረሽ እሺ ብለሽ ሄደ። ከዛ በኋላ የት ጋ እንደሆነ ማወቅ መብቴ ነው ብዬ ነው ማምነው። ያ አንዱ እንዳንዱ ተገኝ ዜጋ። አሁን ባለቤቴ የት ጋ ነው ያለው? እናቱ አለች የት ጋን ያለው ልጅ የት ነው ያለው? ትበላ ሁ ከቤት ይዞት የሄደውን ሰው የምታቀውን ሰው የት ነው ያረካው ስትለው እንዴት አላውቅም ይልል ማወቅ የምንፈልገው የት እንዳደረጉት በሕይወትም የለ እንደሆነ ይንገሩ። በሕይወት በሕይወት የለም ይበሉ። ግን የት እንዳደረጉት ልብሱ የምንስጠው፣ ስንቅ የምንስጠው፣ መድኃኒቱን የምንስጠው። በተመሳሳይ ሁኔታ ሮሃ የተባለው የዩቲዩብ መድረክ ላይ በወቅታዊና ፖለቲካዊ ጉዳዮች ላይ ዝግጅት የምታቀርብ እና የአባይ ሚዲያ የቀድሞ ባልደረባ መዓዛ ማመድም ባለፈው ሳምንት ቅዳሜ በጸጥታ ኃይሎች ከአባቷ መኖሪያ ቤት ተይዛ መታሰሯን የቤተሰቡ አባላት ለመገናኛ ብዙኃን መናገራቸውን አዲስ ስታንዳርድ የተባለ ድረገጽ ዘግቧል። ባለፈው ሳምንት ውስጥም ጋዜጠኛን ሴኔ ኩሪያ እና በማህበራዊ ሚዲያ የፖለቲካ ትንተና በመስ የሚታወቀው ኢያስ ቤት ተስፋዬ በአዲስ አበባ መታሰራቸውን መዘገባችን ይታወሳል። በዚህ ዙሪያ ከአዲስ አበባ ፖሊስ ኮሚሽን ሕዝብ ግንኙነት ኃላፊ ኮማንደር ፋሲካው ፋንታ ምላሽ ለማግኘት በተደጋጋሚ በስልክ ያደረግነው ሙከራ አልተሳካም። የፌዴራል ፖሊስ ኮሚሽን ሕዝብ ግንኙነት ኃላፊ አቶ ጄላን አብዲ ግን በወንጀል ድርጊት ተጠርጥሮ እንጂ በሙያው ምክንያት የታሰረ አንድም ጋዜጠኛ የለም ሲሉ ጠቅለል ያለ ምላሽ ሰጥተዋል። ሕግ ጥሶ ለምሳሌ ሀገሪቷን ሕግ ክልከላዎችን ጠቅሶ ወይም ተላልፎ፣ ህግ ተላልፎ ከተገኘ እንደ ማንኛውም ዜጋ ጋዜጠኛ ስለሆነ ሳይሆን በወንጀል ከተጠረጠረ በቁጥጥር ስር ውሎ ጉዳዩ ይጣራል። እነዚህ ሰዎች በፍርድ ቤት ማዘዣ ነው ቁጥጥር ስር የዋሉት። አሁን የት ነው ያሉ? አንድ ነገር ልንገር፣ አስቸኳይ ጊዜ አዋጁ ፖሊስ ለመያዝ እድል ይሰጠዋል። ስለዚህ ሊይዛቸው ይችላል፣ ከጠረጠራቸው ከጠረጠረው ወንጀል ማለት ነው፣ በፈጸሙት ወንጀል አንድም ጋዜጠኛ በሙያው ምክንያት የታሰረ የለም። በተጠረጠረው ወንጀል ፈጽመው ወንጀል ድርጊት ውስጥ ገብተው በዛ ወንጀል ተጠርጥሮ የተያዙ እንጂ አንድም ጋዜጠኛ እንዲሁ ጋዜጠኛ በመሆኑ የታሰረ ጋዜጠኛ የለም። የአቶ ታምራት ባለቤት ምንድን ነው የሚሉት? እኔ በዝርዝር አልነግርህም። ጠቅላላ ይሄ ነው። እኔ በቃ ሰዎቹ በቤተሰብ የመጠየቅ መታችሁ እያንዳንዱን ኬዝ እኔ መከታተል እጅግ ጠበቃለሁ እያንዳንዱ ሰው እኔ ልነግርህ የሚችለው አንድም ጋዜጠኛ አለመታሰሩን ስሩ። አሁን ቅድም ስማቸው የጠራ ያለኝ ሰዎች የታሰሩት በተጠረጠሩት ወንጀል ተጣርቶ እስኪረጋገጥ ድረስ በቁጥጥር ስር ይውላሉ። እንደ እንደማንኛውም ኢትዮጵያዊ ማለት ቤተሰብ እንዲያቅ ቢደረግ ምንድን ነው ችግሩ? ያሉበት ቦታ እሱ ሌላ ጥያቄ ነው። እሱ አዋጅ የአስቸኳይ ጊዜ አዋጅ በሚሰጣቸው መሰረት ነው ፖሊስ የሚሰሩት። አስቸኳይ ጊዜ አዋጅ በሰጣቸው ድንበር ውስጥ ሆነው የሰብአዊ መብትን ባከበረ ሁኔታ እየሰሩ ነው ያሉት። ይህ ብቻ ነው። ለጋዜጠኞች መብት እንደሚቆም የሚገልጸው ሲፒጄ የተባለ ተቋም ኢትዮጵያ ጋዜጠኞችን በማሰር ከሰሃራ በታች ካሉ ሀገራት ሁለተኛ ደረጃ ይዛለች ሲል ባለፈው ሳምንት ውስጥ ሪፖርት አውጥቷል። ባለፈው ሳምንት ውስጥ ሪፖርት አውጥቷል። ለአሜሪካ ድምጽ ናኮር መልካ ከአምቦ ዘጋቢዎቻችንን እናመሰግናለን። ተከታዩ ዘገባችን እዚህ ዩናይትድ ስቴትስ ውስጥ ያቆየናል። ባለፈው ሳምንት መገባደጃ በርካታ የዩናይትድ ስቴትስ ክፍለ ግዛቶችን የመታው እጅግ አደገኛ አውሎ ነፋስ እና በከባድ የአየር ሁኔታ ተከትሎ የነፍስ አድን ጥረቱ ቀጥሏል። በአንዳንድ ከፍተኛ ጉዳት በደረሰባቸው አካባቢዎች በፌዴራል ደረጃ የድንገተኛ ጊዜ ያወጁት የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ለተጎዱ ግዛቶች አስተዳደራቸው የተሟላ እርዳታና ድጋፍ ይሰጣል ሲሉ ቃል ገብተዋል። በዩናይትድ ስቴትስ የብርቱ የቀዝቃዛ ወራት መጀመሪያ በሆነበት በዚህ በመቶ ሺዎች የሚቆጠሩ ነዋሪዎች የኤሌክትሪክ ኃይልና የማሞቂያ አገልግሎቶች ተቋርጠውባቸዋል። የአሜሪካ ድምፁ አራሽ አራብ ሳዲ ያጠናቀረውን የዚህን ዝርዝር ዘገባ አሉላ ከበደ ያቀርበዋል። እጅግ ከፍተኛ በሆነ ፍጥነት የሚምዘገዘገው አደገኛ ያሉ ንፋስ በርካታ የዩናይት ስቴትስ ግዛቶችን ስነጣጥቆ ባለፈበት ወቅት የበረታው ጉዳት በደረሰባት የኬንታኪ ክፍለ ግዛት የሞቱትን ከ80 በላይ ሰዎች ጨምሮ በርካታ ሰዎች ሕይወታቸውን ባደጋው አጥተዋል። በፍርስራሽ የተቀበሩ ሰዎችን ፍለጋው በቀጠለበት በአሁኑ ወቅት የሟቾች ቁጥር አሁን ከታወቀውም በላይ ሊጨምር እንደሚችል ባለስልጣናቱ ግምታቸውን ሰጥተዋል። በእንግሊዝኛው ምህጻረ ቃል ፊማ በመባል የሚታወቀው የፌዴራሉ የድንገተኛ አደጋዎች መከላከያና ክትትል ድርጅት አስተዳዳሪ ዲን ክሪስዌል ለኤቢሲ ቴሌቪዥን በሰጡት አስተያየት ተልኳቸው በሕይወት አድን ስራዎች መጠመዱን ተናግረዋል። በእነዚህ ግዛቶች ውስጥ አሁንም በፍርስራሹ ውስጥ መውጫቱ የቀረሰው ካለ ለመርዳት ፍለጋችንን እንቀጥላለን። ይሁንና ከጉዳቱ አገግሞ ለመውጣት ረጅም ጊዜ ይወስዳል በአደጋው የተጎዱ የማህበረሰብ ክፍሎች በአስቸኳይ በሚያስፈልጋቸው እርዳታ ላይ ማተኮር እንፈልጋለን። በአፋጣኝ የሚያስፈልጉ የመጠለያ አቅርቦቶችና ለዘለቄታው የሚያስፈልጉ የመኖሪያ ቤቶች፣ በአጠቃላይም እነዚህን ማህበረሰቦችና ቤተሰቦች መልሶ ለማቋቋም በሚያስፈልጉ ስራዎች ላይ ትኩረት አድርገን መርዳት እንፈልጋለን። አደጋው ከመድረሱ አስቀድሞና ከደረሰ በኋላ የተነሱ የሳተላይት ምስሎች አደገኛው አውሎ ንፋስ ባለፈባቸው አካባቢዎች ሙሉ በሙሉ ያወደማቸውንና እንዲሁም ፍርስራሾችን ከ160 ኪሎ ሜትር በላይ አርቆ ሲያራግፍ ያሳያሉ። የክረምቱ ቅዝቃዜ በእጅጉ መሸንቆጥ በያዘበት መኖሪያ ቤታቸው በአውሎ ንፋሱ የፈረሰባቸው ከአደጋው የተረፉ ወገኖች አሁን ሁነኛ መጠለያ ይሻሉ። የኬንታኪው አገረ ገዢ አንዲ በሽር ትላንት እሁድ ከኤንቢሲ ቴሌቪዥን ጣቢያ ሚት ዘ ፕሬስ ፕሮግራም ጋር ባደረጉት ቃለ ምልልስ ወቅት እየሰሩት ስላለው ስራ አስረድተዋል። የማሞቂ አገልግሎት የሚሰጥባቸው ማዕከሎችን ከፍተናል። አስራ ሦስት ማዕከሎች ቢኖሩንም አሁንም ክፍት ሆነው እያገለገሉ ያሉት ስድስቱ ብቻ ናቸው። ለዚህም ምክንያቱ ከአደገኛው አውሎ ንፋስ ቀጥተኛ ጉዳት የተረፍን የቀረነው አደጋው ያፈናቅላቸው ሌሎቹ ጎኖቻችንን በግል እንወቃቸውማ እንወቃቸው ተቀብለን ማስተናገድ በመቻላችን ነው። እጅግ አስቸጋሪ በሆኑ ሁኔታዎች ውስጥ ያለፍን፣ ነገር ግን ተቋቁመን መውጣት የቻለን አንዱ ሌላውን የሚረዳ የምንተሳሰብ ሰዎች ነን። የፈረሰውንም መለሰን እንገነባለን። ኬንታኪ እስካሁን ከባይደን አስተዳደር የአስቸኳይ ጊዜ አዋጅ በግዛቲቱ እንዲታወጅ የጠየቀ ብቸኛ ግዛት ነው። ድርጅታቸው በነፍሰ አድን ስራ የተሰማሩትን ጨምሮ ቁጥራቸው አንድ መቶ የሚደርሱ ሰራተኞች በግዛቲቱ እንዳለው የተናገሩት የፊማዋ አስተዳዳሪ ክሪስዌል ቀጣዩ ፈተና በህይወት የተረፉትን ከአደጋ ወደተጠበቀ ስፍራ ማዛወር መሆኑን አስረድተዋል። severe weather that happens in these cold months it just makes the <laughs> ጉዳቱ በራሱ ከሚያደርሰው በላይ ይበልጥ ከብዶ እንዲሰማን ያደርገዋል። በመሆኑም እርዳታ ለሚሹ ግለሰቦች ደህንነቱ የተጠበቀና አስተማማኝ መጠለያ በማመቻቸቱ ስራ ተጠምደናል። ይህም ቅድሚያ ትኩረታችን ሆኖ ይቀጥላል። ስድስት የዩናይትድ ስቴትስ ግዛቶች ከአርባ አንስቶ ቅዳሜን በዘለቀው ከባድ አውሎ ንፋስ ሲመቱ የኬንታኪን ክፍለ ግዛት የመታው እጅግ አደገኛ አውሎ ንፋስ በሰዓት ከ320 ኪሎ ሜትሮች በላይ በሆነ ፍጥነት ይምዘገዘግ እንደነበር ተዘግበዋል። ከፌዴራሉ የድንገተኛ አደጋዎች መከላከያና ክትትል ድርጅት ፊማ ዓላማዎች አንዱ ማህበረሰቦች ያሏቸውን የተለዩ ተጋላጭ የሚያደርጉ ሁኔታዎች እና አደጋዎቹ የሚያስከትሏቸውን ብርቱ ጉዳት ለመቀነስ የሚያግዙ የፕሮጀክት አይነቶችን ማስተማር መሆኑን ክሪስዌል አመልክተዋል። የትንታኔ መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። እያደመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አማሪክ ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ፈልጉን፣ ተከተሉን፣ ተነጋገሩ። ኢንስታግራም እና ዩቲዩብ ላይም አለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ ወይም ሆርን አት ቪኦኤኒውስ ዶት ኮም ላይ ኢሜይል አድርጉልን። ያስተናገድኳችሁ ያለው ጽዮን ግርማልኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እናልፋለን። ዘገባችን የሰኞ ምሽት ጤና ነው። የሰኞ ምሽት ጤና ኦሚክሮን የሚል መጠሪያ የተሰጠውን ይህንን አዲሱን ራሱን የለወጠ የኮቪድ-19 ዝርያ አሁን ባሉትና ከፍተኛ ውጤት ባስገኙት ክትባቶች ብቃት ላይ ያሳደረውን ተጽዕኖ የሚፈትሽ ቅንብር ነው ይዞ የቀረበው። መከሰቱ ከታወቀ ገና ሶስት ሳምንት ያልሞላው ይህ አዲስ የቫይረስ ዝርያ ማጠናከሪያ በመባል በሚታወቀው ተጨማሪ ክትባት ላይ የሚኖረውን ተጽዕኖ እና ሌሎች ተዛማጅ ጉዳዮችንም ይመረምራል። በተከታታይ በሚቀርበው ዝግጅት ኦሚክሮንን አስመልክቶ በየጊዜው የሚወጡ አዳዲስ መረጃዎችና እስካሁን ያልተመለሱ ጥያቄዎችንም ጭምር ይፈትሻል። ሙያዊ ትንታኔውን የሚሰጡን ዶክተር አሰፋ ጄጃው መኮንን በዩናይትድ ስቴትሱ የራክዊል የውስጥ ደዌ ሕክምና ማዕከል የሳምባ የጽኑ ሕሙማንና ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት ናቸው። ዶክተር አሰፋ በተጨማሪም የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ናቸው። አሉላ ከበደ አነጋግሯቸዋል። ለዛሬው እንደሚከተለው ይቀርባል። ዶክተር አሰፋ እንግዲህ ለወትሮው በተለይ ይህ ኮቪድ-19 ከተከሰተበት ጊዜ አንስቶ ላለፉት ሁለት ዓመት ለተቃረበ ጊዜ በተደጋጋሚ ከሚቀርቡ ባለሙያዎች ውስጥ አንዱ ኖት። አሚክሮን ከነመጠሪያውም እያነጋገረ ነው። አራት አይነት አጠራሮችን እየተጠቀሙ ነው። የተለመደውና ሰፋ ብሎ በጥቅም ላይ የዋለ የሚመስለው አሚክሮን የሚለው ነው። በሱ ወይም ኦሚክሮን በሚለው እንቀጥላለን። ዶክተር አሰፋ የብሔራዊ የጤና ምርምር ኢንስቲትዩት የአለርጂና የተላላፊ በሽታዎች ጥናት እና ሕክምና ተቋም ዋና ዲሬክተር እና ዋናው የዋይት ሀውስ የጤና ጉዳዮች አማካሪ ዶክተር አንቶኒ ፋውቺ ዛሬ እሑድ ይሄን ውይይት ነው እናርሶ በምናደርግበት ቀን ከኤቢሲ ቴሌቪዥን ጣቢያ ጋር ባደረጉ ቃለ ምልልስ ይህ አዲስ የቫይረስ ዝርያ ሁለቱን በጣም የተዋጣላቸው የተባሉትን ክትባቶች በተሟላ መልኩ የተከተቡ ሰዎች እንኳን ተጋላጭነት ይኖራቸዋል የሚል አዲስ መረጃ አቀብለዋል። ይህንም መሰረት አድርገው ማጠናከሪያ የሚባለውን ክትባት እንዲወስዱ ብዙዎችን አበረታተዋል። እስኪ ከዚህ እንነሳ። ምን ማለት ነው? ባለፈው ሳምንት ከተነጋገርንበት ከመሰረቱ የተለወጠ ነው እና ቀድሞ ከተነጋገርንበትም በተለየ ሁኔታ በስጋት ልናስበው ይገባ ይሆን እንግዲህ ምንድነው የቫይረሱ ላይ የታየው የቅርጽ ለውጥ ሚቴሽን የምንለው ሌላ ጊዜ ከታዩት ሰፋ ባለ ሁኔታ ቁጥራቸው በርከት ባሉ የቫይረሱ ቅርጾች ላይ ነው የታየው እዚ ላይ ወደ ሀያ አራት እና ከዛ በላይ የሚሆኑ እነዛ ደግሞ የቫይረሱ ሄዶ የሚጣበቅበት የእኛ ደግሞ መከላከያ ሊዘጋው የሚችለው አካባቢ በብዛት የነኩ ስለሆነ የቅርጽ ለውጥ በሚመጣበት ጊዜ ከዚህ በፊት የሰራ ነው መከላከያ አንቲቦዲ የምንለው በክትባትም ወይም በተፈጥሮ ኢንፌክሽን ምክንያት የምንሰራው እሱ ሊታለፍ ይችላል ባይፓስ ሊያደረገው ይችላል እና ልክ ነው ያ ነው እንግዲህ የሚፈራው እዚህም ላይ የታየው ቡስተር የተከተበ ፉሊ ቫክሲኔትድ አሁን ምን ነው ሙሉ በሙሉ ተከትቧል ለማለት ሁለቱን ወስዶ እንደገና ደግሞ ተጨማሪው ማጠናከሪያውን አሁንም የወሰደ ሰው ላይ ቫይረሱ ኢንፌክት እንደሚያደርግ ታይቷል። ነገር ግን ከዛ ጋር እንግዲህ ተጨማሪ ትንሽ ጥሩ ዜና የሚሆነው የበሽታው ጥንካሬስ እንዴት ነው ምክንያቱም ክትባትም ወይም ተፈጥሯዊ ኢንፌክሽንም ኢንፌክሽን መከላከልና በሽታ መከላከል ለየት ይላሉ ኢንፌክሽኑ ግን የታየበት መጠን የዚህ በከፍተኛ ሁኔታ ነው የሚሰራቸው። ይህም እንግዲህ አሁን እንግሊዝ በታዩት ሶሻል ኢቨንቶች ላይ ጋዘሪንግ የምንለው ላይ ሰዎች ሰብሰብ ያሉበት አካባቢ ላይ የታየው ምንድን ነው ሰዎቹ ወደዛ ሲገቡ ከአንድ ቀን በፊት እንዲያውም ፈጣን ቴስቱ ምንለው ቴስት ተደርገው ኔጌቲቭ ናቸው፣ ገብተው ስልሳም ሰባም ሆነው አንድ ላይ ሆነው ሲወጡ ግን ስልሳ ወይም ሰባ በአጠቃላይ ተይዘዋል በዛ ሶስት ሰዓት አራት ሰዓት በቆየ አንድ ላይ የመቆየት ሁኔታ። ስለዚህ በከፍተኛ ፍጥነት ነው ማለት ነው፣ ለሰው ወደ ሰው የሚተላለፈው። ነገር ግን ሰዎቹ ታመው ሆስፒታል ወይም ሕይወታቸው ማለት ነገር አልታየም። ስለዚህ አንዱ ጥሩ ነገር እሱ ለሌላ ጥያቄ ከማስከተሌ በፊት ሁለት ነገሮችን ለይተን እንድናይ ያስቀመጡት ነገር አለ። ኢንፌክሽን የሚባለውንና በሽታ መጋለጥን ለይተዋል። ለአድማጮች እንደው ግልጽ ለማድረግ ለቫይረሱ የመጋለጥ እድልና ከተጋለጡ በኋላ ደግሞ በእርግጥ የተለያዩ ህመሞች ሰውነት ውስጥ የሚፈጠሩበት ሁኔታ መከሰቱን ነው እየለዩ ያሉት። እንደ ቢያብራሩት እንግዲህ ኢንፌክሽን የምንለው ቫይረሱ መጥተው ለምሳሌ አፍንጫችን ላይ ተጣቋል እና ያ ሰው ኤክስፖዝድ ነው ተጋልጦ ከአፍንጫ ወደ ታች ወርዶ ሌላ በኮቪድ ምክንያት የሚመጡትን ሳምባ መች ወይም የእኛ መከላከያችን እሱን ለማጥቃት በሚወስድበት ምክንያት የሚመጣው የኮቪድ በሽታ ያን ሰው ኦክሲጅኑን፣ ሳምባውን፣ ሌላውን የሰውነት አካል ሲጎዳ፣ ይሄ አሁን በሽታው ማለት የበሽታው መጠን ለምሳሌ ጉንፋን እንደምሳሌ ብንወስ በየጊዜው ጉንፋን ይዘናል ኢንፌክሽን ብዙ ግድ የማይሰጠን አጠንከር ያለ በሽታ ስለማሄድ ነው እና ኢንፌክሽን በከፍተኛ ሁኔታ በዚህ ታይቷል። ጠንከር ያለ በሽታ ግን የሚያስተኛ ሆስፒታል፣ የሚወስድ አይሲዩ የሚያስገባ ለህይወት የሚያጠፋ አለመታየቱ አንድ ጥሩ ነገር ነው። ግን ደግሞ ይሄ በየጊዜው የሚቀያየር ነገር ስለሆነ አሁን ያቀው ነገ ተነገ ወዲያ በጣም ብዙ ሰዎች ሲጋለጡ እንዴት ይሆናል የሚለውን ው እየተከታተል መልካም። ለቫይረሱ የተጋለጠ ሁሉ አይታመምም ወይም ለቫይረሱ መጋለጥ በሙሉ ሌሎች የበሽታ አይነቶችን አያስከትልም የሚለውን በግልጽ እንድንመለከት ያደርጋል። ዶክተር አሰፋ ይህ ኦሚክሮን በንጽጽር በጣም ተዛማችነቱን ገልጠዋል። ሁለቱን በጣም ተስፋ የተጣለባቸውን ክትባቶች ብቻ ሳይሆን ያውም አሟልቶ ፋይዘርንም ሞደርናንም ይሁን የወሰዱ ሰዎች አሟልቶ የወሰዱ እንኳን የሚጋለጡበት ሁኔታ ተገልጿል። ሌሎች ለሕክምና የሚውሉ ከኮቪድ ጋር የተያያዙ በሕክምና መልክ የሚሰጡትንም የእነሱንም ፍቱንነት የቀነሰው ይመስላል። ወይንም ደግሞ ለኦሚክሮን የተጋለጠ ሰው በእነሱ የመረዳቱ ድል ያነሰ ይመስላል። ይሄ በእርግጥ ከቀድሞ ከነበረውና ብዙ ተዛምቶም ብዙ ጉዳትም አድርሷል ከተባለው ከእሱ በፊት ጎልቶ ከታየው ዴልታ የተባለው የቫይረሱ ዝርያ ጋር ሲነጻጸር ምን ይመስላል? ማነጻጸር የምንችላቸው ነገሮች ካሉ? አዎ እንግዲህ መከላከያ የምንሰራው አንቲባዲ ወይም ከውጭ ተሰርተው የሚሰጡትን ለምሳሌ ኢላይዲዲ ሪጀነሮን የምንላቸው ሰው ኤክስፖዝ ሲሆን ለቫይረሱ ቶሎ የምንሰጠው ወደ ጠና ህመም እንዳይወስድ የምናደርገው አንቲቦዲ ነው። ከሰውም ደግሞ ፕላዝማ ላይ የሚወሰደው አንቲቦዲ ነው። አሁን እነዚህ በክትባትም ስንሰጥ በአብዛኛው በአንቲቦዲ ምክንያት ቫይረሱ ሲመጣ ተዘግቶ መጣበቅ እንዳይችል ማድረግ ነው። አሁንም ቅርጽ ለውጡ ብዙ ስለሆነ እነ ዴልታ አልፋን እንደዚህ ሁሉ የቅርጽ ለውጥ ያደረጉት በሁለት በሶስት ነገሮች ላይ ነው ነጥቦች ላይ ይሄኛው ግን በርከት ባለ ሁኔታ ስለሆነ እነዛንም መከላከያዎች ሊያልፋቸው ይችላል ነው እንግዲህ አንዱ የምጠበቅ ነው በጣም ቅርጽ ለውጡ በጣም ሲግንፍቀንት ስለሆነ ብዙ ለውጥ ስላሳየ እንግዳችንን እናመሰግናለን። አድማጮች፣ የዚህ በቪዲዮ የተቀረጸ ውይይት ሙሉ ክፍል በዌብሳይታችን እና በማህበራዊ መገናኛ ዘዴዎች ባሉ ገጾቻችን ላይ ታገኟቸዋላቸው። አሁን የሰኞ ምሽት የስፖርት መሰናዶ ቀጣዩን ጊዜ ይረከባል። አዲስ ቸኮል ዝግጅቱን እንደሚከተለው አቀናብሮታል። ኢትዮጵያዊቷ ጎይቲቶም ገብረስላሴ በባህሬን የተዘጋጀውን ግማሽ ማራቶን ውድድር አሸንፋለች። ባለፈው መስከረም ሁለት ሰዓት ከ20 ደቂቃ ከ9 ሰከንድ በሆነ ጊዜ የጀርመን ማራቶንን አሸንፋ የነበረችው ጎይቲቶም ትናንትና ትላንትና በባህሬን ማናማ የተዘጋጀውን ግማሽ ማራቶንም አንድ ሰዓት ከ5 ደቂቃ ከ36 ሰከንድ በሆነ ጊዜ ውድድሩን በማጠናቀቅ ባለድል ሆናለች። እሷን ተከትላ ሁለተኛ የወጣችው ትውልድ ኢትዮጵያዊቷ ቃል ኪዳን ገዛይ ነች። በኦሎምፒክ 10,000 ሜትር ውድድር ለባህሬን የብር ሜዳ ያስገኘችው ቃል ኪዳን በትናንትናው ውድድር በጎይቲቶም ገብረስላሴ በ11 ሰከንዶች ተቀድማ ነው ሁለተኛ የወጣችው ይገኛል የኬንያዋ ሼላ ኪፕሮች ሶስተኛ ደረጃን ይዛ አጠናቃለች። በዚሁ የባህሬን ግማሽ ማራቶን በወንዶች ኬንያውያኑ ፊልሞን ኪፕሊሞ፣ ኮሊንስ ኮሮስ እና ማቲው ኪሜሊ ከአንደኛ እስከ ሶስተኛ ያለውን ደረጃ ይዘው አጠናቀዋል። ኢትዮጵያዊ ታምራት ቶላ በአምስተርዳም ማራቶን በፈጣን ሰዓት አሸንፏል። አጀማመሩ ላይ ፍጥነት በታየበት በዚህ ውድድር ስድስት የኢትዮጵያ የኬንያና የኤርትራ ሯጮች ብቻ ነበሩ እስከ መጨረሻው ድረስ መፎካከር የቻሉት። አርባኛው ኪሎ ሜትር ላይ በዘጠኝ ሰከንድ ልዩነት ውድድሩን መምራት የጀመረው ታምራት ቶላ ሁለት ሰዓት ከ ዜሮ ሶስት ደቂቃ ከ ሰላሳ ዘጠኝ ሰከንድ በሆነ ሰዓት አሸናፊ ሆኗል። ይህም ሁለተኛው ነው ውድድሩን ከጨረሰው ኬንያዊ በርናንድኮች በ30 ሰከንድ የቀደመ ሆኗል። በዚህ ውድድር ሌላኛው ኢትዮጵያዊ ልኡል ገብረስላሴ ስላሴ በሶስት ሰከንዶች በኬንያዊ ተቀድሞ ሶስተኛው ነው ውድድሩን ጨርሷል። ኬንያዊ በርናንድኮች ኮች የገባበት ሰዓት ሁለት ሰዓት ከዜሮ አራት 14 ደቂቃ ከ09 ሰከንድ ሲሆን ልኡል ደግሞ በ2 ሰዓት ከ04 ደቂቃ ከ12 ሰከንድ ነው ውድድሩን ያጠናቀቀው በዚህ ውድድር አምስተኛ ሆኖ ያጠናቀቀው ኤርትራዊ ህዝቅኤል ተወልደ የገባበት 2 ሰዓት ከ04 ደቂቃ ከ32 ሰከንድ የኤርትራ ክብረ ወሰን ሆኖ ተመዝግቧል በሴቶቹ የአምስተርዳም ማራቶን ኬንያውያኑ አንጌላ ታኑ ና ማሪን ቼፕ ኬሞይ አንደኛ ና ሁለተኛ ደረጃን ይዘው ሲያጠናቀቁ ሀበን ኃይሉ ገበያነሽ አየለ ና ወርቅነሽ አለሙ ከሶስተኛ እስከ አምስተኛ ያለውን ደረጃ ይዘውን አጠናቀዋል በሌላ የማራቶን ዜና ኢትዮጵያዊ ደራራ ደሳላይ በሜክሲኮ ማራቶን የቦታውን ክብረ ወሰን በማሻሻል አሸንፏል። የ24 ዓመቱ ደራራ በሜክሲኮን ጓዴላራ ማራቶን 2 ሰዓት ከ12 ደቂቃ ከ28 ሰከንድ አንደኛ ነው ሲያጠናቅቅ፣ በሴቶች ደግሞ አልማዝ ነገደ 2 ሰዓት ከ32 ደቂቃ ከ15 ሰከንድ በሆነ ሰዓት ሶስተኛ ሆና ውድድሩን አጠናቃለች። ደራራ ደሳላይ ከሁለት ወር በፊት በቪየና ማራቶን ውድድሩን ካሸነፈ በኋላ የተወዳደረበት ጫማ የዓለም አትሌቲክስ ፌዴሬሽን እውቅና ያልሰጠ ነው በሚል ውጤቱ ተሰርዞበት ነበር። ይህ ከሆነ ከሁለት ወር በኋላ በተዘጋጀው የጓዴላራ ማራቶን አሸንፏል። በሁለተኛ እስከ አምስተኛ ያለውን ደረጃ ኬንያውያኑ የተቆጣጠሩ ሲሆን በሴቶች ውድድር ያሸነፈችው ደግሞ ኡጋንዳዊቷ ቶሬቲች ሌኔት ችቤት ናት። በሰባተኛ ሳምንት የኢትዮጵያ ፕሪምየር ሊግ የአምናው ሻምፒዮን ፋሲል ከነማ ወደ መሪነቱ ሲመለስ ሀድያ ወሳና የአመቱን የመጀመሪያ ድል አስመዝግቧል። ኢትዮጵያ ቡናም ሶስተኛ ተከታታይ ድል በማስመዝገብ አሰልጣኙ ካሳይ አራጌ ላይ አንዣቦ የነበረውን የስንበት ጥላ ሙሉ በሙሉ መግፈፍ ችሏል። በሳምንቱ በተደረጉ የሊጉ ጨዋታዎች የአምናው ሻምፒዮን ፋሲል ከነማ ሲዳማ ቡናን አራት ለባዶ በሆነ ሰፊ ውጤት አሸንፏል። የፋሲልን የማሸነፊያ ጎሎች አለም ብርሃን ግዛው፣ በረከት ደስታ፣ ኦኪኪያ ፉላሚ እና አምሳሉ ጥላውን አስቆጥረዋል። በከፍተኛ መሻሻል ላይ የሚገኘው ወልቂጤ ከተማ በአንጋፋ አጥቂ ጌታነህ ከበደ አንድ ጎል አዲስ አበባ ከተማን አንድ ለባዶ ሲያሸንፍ ሲያስተላልፍ፣ አወዛጋቢ የዳኝነት ውሳኔዎች በታዩበት የድሬዳዋ ከነማና የኢትዮጵያ ቡና ጨዋታ ኢትዮጵያ ቡናዎች በአቡበክር ናስር ሁለት የፍጹም ቅጣት ምት ጎሎች ሁለት ለባዶ ሲያሸንፉ፣ የአመቱን የመጀመሪያ ድሉን ያስመዘገቡ ሀዲያ ውሳና በቀድሞ የኢትዮጵያ ቡና አጥቂ ሀብታሙ ታደሰ ሁለት ጎሎች በተመሳሳይ ሁለት ለባዶ አሸንፏል። በሌሎች ጨዋታዎች ባህርዳር ወላይታ ዲቻን፣ ሀዋሳ ሰበታን በተመሳሳይ ሶስት ለባዶ ሲያሸንፉ፣ ሰርቢያዊውን አሰልጣኝ ክራምፖቶችን ያሰናብተው ቅዱስ ጊዮርጊስ ከአዳማ ከነማ እንዲሁም አርባ ምንጭ ከተማ ከጅማ አባ ጅፋር በተመሳሳይ ባዶ ለባዶ ጨዋታቸውን አጠናቀዋል። ፋሲል ከነማ በ14 ባህርዳር ከነማና ወላይታ ድቻ ደግሞ በ13 ሶስት ነጥቦች በግብ ክፍያ ተበላልጠው ሊጉን ይመራሉ ሀዲያ ሆሳና ሰበታ ከነማ ና ጅማ ባጅፋር ደግሞ ከ14ተኛ እስከ 16ተኛ ደረጃን በመያዝ ወራጅ ቀጠና ላይ ይገኛሉ በአመናው ውድድር ወዳታችኛው ዲቪዚዮን ወርዶ በትግራይ ክለቦች ፋንታ ዳግም ፕሪምየር ሊጉን የመቀላቀል እድል ያገኙ ወልቂጤ ከተማ ከፍተኛ መሻሻል አሳይቶ በአራተኛ ደረጃ ላይ ሲገኝ ባለፈው ዓመት በርካታ የውድድር ሳምንቶችን ሲመራ የነበረው ሀዲያ ሆሳና በአንጻሩ በ14ተኛ ደረጃ ላይ በመገኘት ካለፈው ዓመት አንጻር ከፍተኛ ውጤት ቀውስ ያጋጠመው ክለብ ሆኗል የአውሮፓ ሻምፒየንስ ሊግ ከምድባቸው አንደኛና ሁለተኛ ሆነው የጨረሱ ክለቦች ድልድል ዛሬ ይፋ ሆኗል። የጣ ድልድሉ በየምድባቸው አንደኛ ሆነው የጨረሱትም በሌላ ምድብ ሁለተኛ ሆነው ከጨረሱት ጋር የሚያገናኝ ሲሆን ማንቸስተር ዩናይትድ በስህተት ከምድብ መሪዎች ዝርዝር ውስጥ ባለመካተቱና ሁለተኛ ሆነው የጨረሱ አትሌቲኮ ማድሪድም በማጣሪያው ከተጫወተው ሊቨርፑል ጋር ዳግም ሊገናኝ የሚችልበት አድል አድል በመጠቀሙ ከቀኑ ስምንት ሰዓት ላይ ይፋ የነበረው ድልድል ተሰርዞ 11 ሰዓት ላይ ዳግም ሌላ ድልድል ተካሂዷል። በዚህም ፓሪስ ሴንት ዠርመን ከሪያል ማድሪድ፣ ሊቨርፑል ከኢንተር ሚላን፣ ጁቬንቱስ ከቪያሪያል፣ ማንቸስተር ዩናይትድ አትሌቲኮ ማድሪድ ቼልሲ ከሊል ቤኒፊካ ከአያክስ ማንቸስተር ሲቲ ከስፖርቲንግ ሊዝበን እንዲሁም ሳልስበርግ ከባየር ሙኒክ ሆነው ተደልድለዋል በተሰረዘው የመጀመሪያ ዙር ድልድል ላይ የማንቸስተር ዩናይትድ ና ፓሪሰንጀር መገናኘት የብዙዎቹን ትኩረት የሳበ ነበር ምክንያቱም ደግሞ በአሁኑ ትውልድ የእግር ኳስ አሻራቸውን ከሌሎች አቻዎቻቸው በላይ ማሳረፍ የቻሉት ሊዮኔል ሜሲ ና ክርስቲያኖ ሮናልዶ በዚህ ድልድል ዳግም የሚያገናኝ በመሆኑ ነበር ሁለቱ ተጫዋቾች በስፔን የዋንጫ ተፎካካሪዎቹ ሪያል ማድሪድ ና ባርሴሎና ቤት ለበርካታ ዓመታት እየተጫዋቱ ሲገናኙ ነበር የ16ቱ ክለቦች የመጀመሪያ ዙር ማጣሪያ የካቲት ቀን ምሽት ላይ የሚካሄድ ይሆናል። በኤሮፓ ሊግም የምድብ ማጣሪያውን አንደኛና ሁለተኛ ሆነው ያለፉ 16 ክለቦች ድልደላ ዛሬ ይፋ ሆኗል። በዚህም ከበርካታ ዓመታት በኋላ ከሻምፒዮንስ ሊግ ተሰናብቶ በኤሮፓ ሊግ መወዳደር የጀምረው ባርሴሎና ከጣሊያኑ ናፖሊ ጋር ሲደለደል፣ ቦሩሲያ ዶርትሙንድ ከሬንጀርስ እንዲሁም ፖርቶ ከላዚዮ ጋር ተደልድለዋል። የዛሬው ስፖርት ፕሮግራማችን በዚህ ይጠናቀቃል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምትሰናበታችሁ ጽዮን ግርማንኝ አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ